ማህደረ ዜና የህዝባዊ ወያኔ ሐርነት ትግራይ ህወሀት መሪዎች ዛሬም እንደ ጥንቱ ከጫካም እንዋጋለን እያሉ ነው። የፓርቲያቸው የ46 ዘመን የትግል የገዥነት የግጭት ጦርነት ታሪክ ግን በርግጥ በጦርነት ከታሪክ ወመዘክር ሊቀመጥ ከመጨረሻው መጀመሪያ ላይ የደረሰ መስሏል። የኢትዮጵያ ፌዴራዊ መንግስት ጦር ትግራ ውስጥ የከፈተውን ወታደራዊ ዘመቻ ማጠናቀቁን አስታውቋለም። ጠቅላይ ሚኒስትር አብይ አህመድ ዛሬ ለህዝብ ተወካዮች ምክር ቤት በሰጡት መግለጫና ማብራሪያ ደግሞ ትግራ ውስጥ ከሶስት ሳምንት በላይ ያዋጋው ጠብ ከሁለት ዓመታት በላይ ውስጥ ውስጡን ሲትመከመክ የነበረ ሽኩቻም ፍትጊያና ሴራ ውጤት መሆኑን አስታውቀዋል። የወታደራዊ ዘመቻ ውጤት መነሻ የምክንያቱ ፍትሐዊነት ማጣቀሻም ከእንግዲህ ፖለቲካዊ ጉዞ መድረሻችን ነው። ሁለት እንግዶች አሉን። ላፍታም አብራችሁን ቆዩ። ኢትዮጵያ ብዙ የታሪክ ምሁራን እንደሚሉት በጦርነት የኖረች በጦርነት ገዢዎችን ስትቀያይር ዘመናት ያስቆጠረች ጥንታዊት ሀገር ናት። በየመንግሥት ለውጡ ስልጣን የጨበጡት ኃይላት መንበረ ስልጣናቸውን ያደላደሉት ደግሞ የየቀዳሚዎቻቸውን ባለስልጣናት ደጋፊ፣ አባሪ፣ ተባባሪዎቻቸውን አንድም ገድለው ሁለትም አስረው ሶስትም አስኮብልለው ነው መጋቢት 2010 የተደረገው ለውጥ ግን ከቀዳሚዎቹ ሁሉም የተለየ ሰላማዊ መስሎ ነበረ የኢትዮጵያ ፖለቲከኞችም ከጦርነት ግጭት ሽኩቻ መፈንቅለ መንግስት ወደ ሰላማዊ የስልጣን ሽግግር የመለወጣቸው አብነት የአስተዋይነታቸው ብስለት ተደርጎ ብዙ ተወድሶም ከፍተኛ ህዝባዊ ድጋፍ አትርፎም ነበረ። ጠቅላይ ሚኒስትር አብይ አህመድ ዛሬ ለምክር ቤት አባላት እንደገለጹት ግን በይፋ የተባለና የተነገረው በእርግጥ በገቢር ከቀዳሚዎቹ ብዙም የሚለይ አልነበረም። ስልጣን በሰላም አስረከቡ በተባሉት በህዝባዊ ወያኔ ሐርነት ትግራይ መሪዎችና በነሱ ፈቃድና ይሁንታ ስልጣን በያዙት ወገኖች መካከል ሽኩቻ ሻጥርና ጥልፍልፉ የከረረው ከስልጣን ርክክቡ ማግስት ጀምሮ ነው። ከጦር ኃይሉ ጡንቻ እስከ ስለላው ሴራ፣ ከምጣኔ ሀብቱ ሻጥር እስከ ፖለቲካ ዲፕሎማሲያዊ ሸር የነበረው መሳሳብ በይፋ ከሚታወቀው እጅግ የመረረ ነበረ። እነዚህ ኃይሎች እንዴት አሸባሪ አገር ውስጥ ይገባል፣ እንዴት የአሸባሪ ሚዲያ እንደዚህ ይደረጋል ብለው መከራ ሲያበሉን ቆይተው አሸባሪ ከአሁት ኃይል ጋር ፌዴራሊስት ብለው መሰረቱ። ምንም ይሉንታም ምናምንም የለም ማለት ነው። የመንግስት የልማት ድርጅቶች፣ የኢትዮጵያ የባንክ ሴክተሮች በሙሉ ልክ እንደ መከላከያ የታጠሩ ነበሩ። ለኤክስትራክሽን ለስራ አይደለም ሀብት ኤክስትራክት ለማድረግ ሱማሌ ስንሄድ፣ እኛ እኮ እናንተን አናምናችሁም። በክልል ከፋፍላችሁ የምታባሉን እናንተ ናችሁ የሚል ሳይደብቁ ነገሩን። ሳውስ ሱዳን ስንሄድ አሁን እኮ የምንባላበት ነገር በሙሉ የእናንተ ውጤት ነው። በኢጋድ ውስጥ ስዩም መስፍን የሚባል ሰው መድባችሁ አባልቶን አከፋፍሎ ወጣ። ልንታረቅ አልቻለም። ጎረቤት በሙሉ እናንተ እኮ ብሎ የሚጠላት ሀገር ነበረች ኢትዮጵያ። የተከበረው ምክር ቤት ማወቅ አለበት። ይሄ ይሄ እዚህ የነው መከፋፈልና ማጣላት ውጭም ነበረ። ባለፈው በለፎ ጳጉሜ ማብቂያም ትግራይ ውስጥ የተደረገው ክልላዊ ምርጫ ብዙ የፖለቲካ ተንታኞች እንደሚስማሙበት ዶክተር አብይ አህመድ የሚመሩት የፌዴራል መንግስትና ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የትግራይ ገዢ ፓርቲ ህወሀት ለሁለት ዓመት ከመንፈቅ የገጠሙት ሽኩቻና መጠላለፍ ከማይታረቅበት ደረጃ መድረሱን ጠቋሚ ነበረ። እንደ ነባሩ ኢትዮጵያዊ ብሂል ሁለት አውራ አንድ ቆጥ ላይ አይሰፍርም። ሁለቱን ወገኖች ለማግባባት የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ ታዋቂ ግለሰቦች ከአዲስ አበባ መቀሌ ተመላልሰዋል። ሁለቱ ወገኖች ልዩነታቸውን በድርድር እንዲፈቱ የፖለቲካ አዋቂዎች፣ ምሁራን፣ ዲፕሎማቶችም መክረዋል። የሰማ እንጂ በእርግጥ የተቀበላቸው የለም። የከፋው ደግሞ የመቀሌና የአዲስ አበባ መሪዎች መስከረም ማብቂያ አንዳቸው ለሌላቸው ህጋዊ እውቅና መንፈጋቸው ነበረ። ባለፈው ጥቅምት ባሰራጭ ነው የውይይት ዝግጅት ላይ የተካፈሉት የህግ ባለሙያና የፌዴራል ጉዳይ አጥኚ ዶክተር ለማይ ፍራሸዋ የኢትዮጵያን ህገ መንግስት ድንጋጌዎች ጠቅሰው የፌዴራሉ መንግስት ህግ የጣሱ ወገኖችን ለፍርድ ማቅረብ አለበት አይነት አስተያየት ሰጥተው ነበረ። ዛሬስ የህግ በላይነትን ለማስጠበቅ ለሞቱ ሰዎች ቅድሚያ ያለኝን ታላቅ አክብሮት መግለጽ እፈልጋለሁ። ወደ ጥያቄ ስመለስ የህግ በላይነት በምንልበት ጊዜ መሟላት ያለባቸው ቅድመ ሁኔታዎች አሉ። አንድ የተጻፈ ህግ አለ ማለት ነው። ተጽፎ የተጻፈ ህግ አለ ማለት ነው። ይሄ በስራ ላይ ያለው ህግ ፓርቲ ይሁን ግለሰብ ይሁን መንግስታዊ ተቃዋሚ ይሁን መንግስት አስተዳደር ይሁን በሚጥሱበት ጊዜ የሚጣልባቸው ገደብ በህግ የተቀመጠለ ማለት ነው። ስለዚህ ህወሀት በመጀመሪያ ደረጃ የጣሰው የህጎች ሁሉ ህግ የሆነውን ራሱ ህወሀት አስራ ዘጠኝ መቶ ዘጠና አምስት በፈረንጆች አቆጣጠር ለኢትዮጵያ ብሔር ብሔረሰቦች ችግሮች መፍትሄ ይሆናል ብሎ አብሮ ያረቀቀውንና ያጸደቀውን ህገ መንግስት ነው። የፌዴራሉ መንግስት ጦርና የህዝባዊ ወያኔ ሀርነት ትግራይ ታጣቂዎች ላለፉት ሶስት ሳምንታት ተኩል ያደረጉት ውጊያ በሰው ህይወት አካልና ንብረት ላይ ያደረሰው ጉዳት መጠን እስካሁን በውል አልተነገረም። የተነገረው ማይካድራ ውስጥ ከስድስት መቶ የሚበልጡ በአብዛኛው የአማራ ተወላጆች በግፍ መገደላቸውን የኢትዮጵያ የሰብአዊ መብት ኮሚሽን ማስታወቁ ነው። የተባበሩት መንግስታት የስደተኞች መርጃ ድርጅትም ከ43 ሺህ የሚበልጡ ሰላማዊ ሰዎች ወደ ሱዳን መሰደዳቸውን አስታውቋል። በውጊያው ወይም የፌዴራሉ መንግስት ህግን ማስከበር ባለው ወታደራዊ ዘመቻ የደረሰው ጥፋት ከባድም ሆነ ቀላል፣ ዶክተር ለማ ለዚህ እርምጃ ምክንያት ያሉትን ይዘረዝራሉ። ኮቪድ በመምጣቱ ሁሉም አገር ዜጎች ዛሬም እንደሚያደርጉት ሁሉም አገሮች ኢትዮጵያም የተለየች ስላልሆነች እስቲ ቆይ ጊዜ እንውሰድ ና እንየው የበሽታውንም ጠባይ በሚል የህግ ፕሮሰስን ጠብቆ የፌዴሬሽን ምክር ቤት ይሄ ምርጫ እንዲራዘም የህገ መንግስት አጣሪ ኮሚቴ ባቀረበው ውሳኔ መስራት አደረገ። ትግራይ ክልልን የሚያስተዳድረው ህወሀት ውሳኔውን አልቀበልም አለ። እንዲያውም ከመስከረም ሰላሳ በኋላ አይደለም ፌዴራሉ መንግስት በሚል ህወሀት ብቻ ሳይሆን ከህወሀት የተማሩ ሌሎችም አካባቢ ያሉት እንደ መዝሙር መደጋገም ጀመሩ። በህግ መንግስቱ አንቀጽ መቶ ሁለት ሀገሪቷ ውስጥ የሚካሄዱ ምርጫዎችን ከቀበሌ እስከ ፓርላማ ሀገሪቷ ፓርላማ ድረስ የሚያስፈጽመው የሀገሪቷ የምርጫ ኮሚሽን ነው የሚለውን ህግ ጥሰው በትግራይ ክልል ውስጥ አዲስ የምርጫ ኮሚሽን አቋቁመው የምርጫ ህግ አውጥተው ለፖለቲካ ፓርቲዎች እውቅና ሰጥተው ምርጫ አካሄዱ። ዘጠና ዘጠኝ ነው ዘጠና ስምንት ፐርሰንት ህወሀት አሸነፈ ብሎ ቁጭ ያደረጉ ምርጫውን ምርጫ ካደረጉ በኋላ እኛንን ህጋዊነት ያለን ኢትዮጵያ ውስጥ ፌዴራል መንግስቱ ህጋዊነት ስለሌለው በማለት ለክልል መንግስቶች ለክልል ለኦሮሚያ፣ ለቤንሻንጉል፣ ለሶማ የተ ከሱ ጋር ትብብር አታድርጉ የሚል በአዋጅ ወልክ መግለጫ መግለጫ በመግለጫ በየቀኑ በየቀኑ ማዕከላዊ መንግስትን ማለት ፌዴራል መንግስቱን የሚቃወም መግለጫ በማውጣት ምን በማለት ማስቸገር። ይሄንን ጉዞ የሰማ ለምሳሌ የኦነግ አቶ ዳዊት ኢብሳ ናቸው መሰለኝ በኦሮሚያ ጊዜያዊ የሽግግር መንግስት እናቋቁማለን የሚል ነገር መጣ። ያ ማለት ይሄ ነገር ትምህርት ቤት ሆነ ማለት ነው። የህወሀት መስራች የቀድሞ መሪና በአሁኑ ወቅት የህዳሴ ግድብ የህዝብ ድጋፍ ማስተባበሪያ ጽህፈት ቤት ኃላፊ ዶክተር አረጋዊ በርሄ እንደሚሉት ደግሞ የፌዴራዊ መንግስትን ለወታደራዊ እርምጃ የገፋፋው የህወሀት መሪዎች ህግ ከመጣስ ባለፍ ለሽምግልና፣ ለድርድር፣ ለአዋቂዎች ምክር ዝክርም እምቢኝ ማለታቸው ነው። እኛ ስንመሰርተው ዲሞክራሲያዊት ኢትዮጵያን እንድትኖር የብሔሮች እኩልነት እንደ መሸጋገሪያ ነገር አድርገን ነበር። በኋላ የመጡት ግን መገንጠል አዝማሚያ ይዘው ገፉበት። ትግል ውስጥ ገባን ከነሱ ጋራ እና መልቀቅም ግድ ሆነብን። ብዙ ሰዎች ናቸው የለቀቁት። በዛ የመገንጠል ዓላማቸው ቀጥለው በህገ መንግስትንም ሸንቅረው አሁንም የኢትዮጵያ ህዝብ ተነሳስቶ አምባገነን አገዛዝ አንፈልግም ብሎ መሰረታቸውን ሲያናጋ ወደ ትግራይ ሄደው መሽገው የተገነጠለ ምርጫ አካሄዱ። የተገነጠለ ስቴት ዲፋክቶ ስቴት የሚሉት የተገለጠለ መንግስት እንመሰረታለን ብለው ብዙ ችግር ፈጠሩ። ፌዴራል መንግስቱ ይሁን ፓርላማው ፀረ ህገ መንግስት ነው ፀረ ፌዴራላዊ ስርዓት ነው ብሎ ሽማግሌዎች በመላክ አርቲስቶች በመላክ ብዙ ጥረት አድርገዋል። እኔ በበኩሌም ጥረት አድርጌያለሁ። መጨረሻው እንዳየኸው እነዚህ ሰዎች የሄዱበት መንገድ በሙሉ የጽፋት መንገድ በመሆኑ መንግስትም ትዕግስቱ ተሟቶ አልቆ እነሱን ለመያዝና ሕግ ለማስከበር ያው ጦርነቱ ቀጥለዋል። አሁን የመጨረሻው ምዕራፍ ደርሰዋል። እነሱ ሽሽት ላይ ነው ያሉ። የቀድሞውን የትግራይ ምክትል ርዕሰ መስተዳድር ደብረ ጽዮን ገብረ ሚካኤልን ከተሸሸጉበት በስልክ ማነጋገሩን የገለጸው አሶሲየትድ ፕሬስ እንደዘገበው ዶክተር ደብረ ጽዮን አሁንም እንዋጋለን እያሉ ነው። እናሸንፋለንም። ከሀገር መሪነት ወደ ክልል ገዥነት፣ ከክልል ገዥነት እንደ ቅድመ ሰላሳ ዓመቱ ወደ ሽምቅ ተዋጊነት ያሽቆለቆለው ህወሀት መሪው እንዳሉት አይነት ይሆን? አሁን በአምባገነናዊ ስርዓት ላይ አምባገነኖቹ መሪዎች ሲጠፉ ድርጅቱ አብሮ ነው የሚጠፋው። ስለዚህ በእኔ አመለካከት ወደ መጨረሻው ወደ ማለቁ ነው የሚሄደው። ያለ ዶክተር ለማ ደግሞ ህወሀት ኖረም ሞተ በአሸባሪነት መፈረጃ አለበት ባይ ናቸው። ህወሀት ቢሞትም አለቀም ብንልም በጣም የዘገየ ውሳኔ ሊሆን ይችላል። መንግስት ህወሀትን በሽብርተኝነት ፈርጆ ከፖለቲካ መድረክ ማስወገድ አለበት። ህወሀት ፈረሰ፣ ወደ ሽምቅ ተዋጊነት ተቀየረ፣ ተባለ፣ ሞተም የከእንግዲሁ የኢትዮጵያ ፖለቲካዊ ሂደት በጣሙን ደግሞ ህወሀት እንደ ሸማቂ ቡድንም እንደ መንግስትም እንደ ክልላዊ ፓርቲም ለ46 ዓመታት የገዛት የትግራይ ፖለቲካዊ ምጣኔ ሀብታዊ ማህበራዊ ሁኔታና ሂደት በእርግጥ ያነጋግራል። ዶክተር አረጋዊ መንግስት ቶሎ ብሎ የጊዜያዊ አስተዳደር አካል ፈጥረዋል። ይህ አካል እኔ ባለኝ መረጃ እንቅስቃሴ ጀምረዋል። ወደ አካባቢው እየሄደ የማረጋጋት እና የመልሶ ማቋቋም፣ ሰላምን የማስፈን ስራዎች ለመጀመር ወደዛ እንደተጓዘ ተጓዘ አወቃለሁ። በኛ በእኛ በኩልም ይህንን ጊዜያዊ አስተዳደር በመደገፍ ከእሱ ጋር ለመንቀሳቀስ እና የሚደረገው አስተዋጽኦ ለማቀናጀት በእኛ በኩልም እንቅስቃሴ ጀምረናል ዶክተር ለማ ኢትዮጵያ አሁን ትንፋሿን መሳቢያ አለባት ይመስለኛል ኢትዮጵያ ተወጣጥራ ቆይታለች ባለፉት ሰላሳ አርባ አመታት ውስጥ ኢትዮጵያን ትንፋሿን አረጋግታ በመጀመሪያ ደረጃ ይሄ ግጭቱ ህግ ማስከበሩ የተፈጠረበት አካባቢ ላይ ሰራዊቱን መልሶ ማደራጀት አለባቸው። በክልሉ ውስጥ በአስቸኳይ ጊዜ አዋጅ ለስድስት ወር ታውጇል። ጊዜያዊ መንግስት ተቋቁሟል። የአደራ መንግስት መጀመሪያ መሰራት ያለበት አሁን ሁለት መቶ ሰባ ሺህ በላይ የታጠቀ ልዩ ኃይልና ሚሊሻ አሁን መንግስት መሳሪያ መሰብሰብ አለበት። ብዙ በስቃይ የሚኖሩ የትግራይ ተወላጆች አሉ። መንግስት መሰረታዊ ተቋማት ፈርሰዋል እና መልሰን እንገነባለን ብቻ ሳይሆን ህወሀት ከሌለች ትግራይ ህይወት የለም ብሎ ነው። ላለፈው አርባ አመት የትግራይን ህዝብ የተጫወቱበት። ስለዚህ ህወሀት ሳትኖር የትግራይ ህዝብ የበለጠ ነጻነት ተንፍሶ መኖር የሚችል መሆኑን ፌዴራል መንግስት ትልቅ እርምጃ መወሰድ መቻል አለበት። ከሁለቱ ተንታኞች ጋር በተናጠል እያደረግነውን ሙሉ ቃለመጠይቅ መስማት የምትፈልጉ አምደ መረባችንን መጎብኘት ትችላላችሁ። ነጋሽ መሐመድ ነኝ። ቸር ያሰማል።